አውሮፓና ጀርመን በሺና በሁለት ሺ የሚቆጠሩ ከዓለም ዙሪያ እዚህ ደርሰው ስደት የጠየቁ የውጭ አገር ሰዎች በርሊን ከተማ በአንድ ትልቅ ሆቴል ውስጥ በተዘጋጀው የሥራ ፈላጊዎች መገናኛና ማነጋገሪያ እንዲሁም መታወቂያ ገበያ ላይ ተገኝተዋል። እንደዚህ አይነቱ ነገር በጀርመን አገር ሲካሄድ የመጀመሪያው ጊዜ ነው። አንዳንዶቹ የተገኙት ስደተኞች ቁጥር አራት ሺህ ነው ብለው ዘግበዋል። ሌሎቹ ከዛ አብልጠው ቆጥረው ከአምስት ሺህ ሰው በላይ ለሥራ ፍለጋ መጥተው ሲተረማመሱና ከአሰሪዎች ጋር ሲነጋገሩ አይተናል ብለው በአምዶቻቸው ላይ ይህን ለመጀመሪያ ጊዜ በጀርመን አገር የታየውን ትርኢት ጥሩ አድርገው አቅርበዋል። የቴሌቪዥንና የራዲዮ ጣቢያ ዘጋቢዎችም በቦታው ተገኝተው ይህንኑ ሁኔታ ቀርጸው ለአድማጮቻቸውና ለተመልካቾቻቸው አስተላልፈዋል። ፖሊስ ጸጥታ ለማስጠበቅና የትራፊኩን ግርግር ለመቆጣጠርና መልክ ለማስያዝ በቦታው ተገኝቶ እንግዶቹን በሥነ ሥርዓቱ ውስጥ ከመጨረሻው ሰዓት ድረስ አስተናግደዋል። ከኢራክና ከሶሪያ፣ ከኢራንና ከኤርትራ፣ ከአፍጋኒስታንና ከግብፅ ባለፉት ወራት በረሃ ቋርጠው ባህር ተሻግረው እዚህ ጀርመን የገቡ ስደተኞችን ከሁለት መቶ በላይ ከሚሆኑ የተለያዩ የጀርመን አሰሪ ከበርቴዎች ጋር ተገናኝተው ፊት ለፊት ተነጋግረው አንዳንዶቹም ተፈራርሞ ተለያይተዋል። የፋብሪካ ሥራ አስኪያጆች፣ የሆቴል ባለቤቶች፣ የመብራትና የመድኃኒት የብረታ ብረት አምራች አስተዳዳሪዎች፣ በመርከብ ቱሪስቶችን በሰፋፊው የበርሊን ወንዝ ላይ በየቀኑ ወዲያና ወዲህ የሚያንሸራሽሩ ባለንብረቶችም ንብረቶችም መርከበኛና አስተናጋጅ ሠራተኛ እናገኛለን ብለው እነሱም በአዳራሽ ውስጥ ተገኝተው ሥራ ፈላጊውን ስደተኛ እየጠየቁ አነጋግረዋል። በጀርመን ሀገር ጥሩ የሆነ የሥራ ቦታ ለማግኘት በቂ የሥራ ልምምድ ያለው ሰው ሆነ መገኘት አለብህ። እኔ በቀጥታ ከሶሪያ ዩኒቨርሲቲ ከትምህርት ገበታ ተምርቄ ወደዚህ የመጣው ሰው ነኝ። በቂ የሥራ ልምምድ የለኝም። ስለዚህ አንድ ቦታ ገብቼ ሥራ ይዤ ከሥራ ዓለም ጋር ለመተዋወቅ እፈልጋለሁ። ይህም ከተሳካልኝ ደግሞ ወደ ከፍተኛው የሥራ ኃላፊነት የሙያ ደረጃ አሸጋግራለሁ ብዬም ተስፋ አደርጋለሁ። የሜካኒካል ኢንጂነሪንግ ትምህርቱን እንደ ጨረሰ ተገዶ ለስደት የወጣው የሶሪያው ተወላጅ ከሱ የእውቀት ደረጃ ጋር ተመጣጣኝ የሆነ ሥራ ቦታ በቀላሉ ለማግኘት ከሱ እንደ የከበደውም ይመስላል። አብዛኛዎቹ እዚህ ስማቸው ተዘርዝሮ ሰነዱ ላይ የወጡት ክፍት የሥራ ቦታ ያላቸው የንግድ ዘርፎች የሆቴልና የምግብ ቤቶች፣ የጽዳትና የጥበቃ ሥራ ወይም ደግሞ በጣም የሚፈለገው የአስታማሚና የነርስ ሥራ ናቸው። እነዚህ መስኮችም በየጊዜው ሠራተኛ እንደሚፈልጉ ማስታወቂያም በየጊዜው እዚህ ያወጣሉ። ተመርቄ የወጣሁበት የትምህርት አቅጣጫ ከተፈጥሮ ከመሬት ውስጥ የሚወጣውን ጋዝን ወደ መብራት ኃይል በመቀየርና በመጠቀም ዘዴና ብልሃት፣ በዛ ላይ እውቀት አለኝ። ምናልባት በዚህ አቅጣጫ የሚንቀሳቀሱትን ኩባንያዎች ወይም ደግሞ ሌላ የሚስማማኝ የሥራ ቦታ እዚህ ፈልግ ያገኝ ይሆናል። ፍለጋው ግን ቀላል አይደለም፣ ከባድ ነው። ደግሞ እውነቱን ለመናገር እኔም አላውቀው አዲስም አካሄድ ነው። የበርሊኑ ዝግጅት ዋናው ዓላማ ስሪና ሠራተኞች በቀላሉ እንዲተዋወቁ ተዋውቀውም በቀልጣፋ መንገድ ስደተኞቹ ወደ ሥራ ዓለም እንዲገቡም ነው። አብዛኛው የፋብሪካና የኩባንያ ባለቤቶች ፍላጎት እነሱ እንደሚሉት በሙያቸው በደንብ ሰልጥነው ራሳቸውን ችለው የሚሰሩ ሠራተኞችን ቶሎ ወስደው ቀጥረው እነሱን ለማሰራት ነው። የሥራ ልምምድ ሠራተኞቹ ይዘው ካልመጡ ደግሞ ከጥቅሙ አሰሪዎቹ እንዳሉት ጉዳቱ ያመዝንባቸዋል። ይህንንም በደንብ ያውቃሉ። እንደሚታወቀው ደግሞ ለዘመናት በሙያቸው የሰለጥኑና የረዥም ጊዜ የሥራ ልምምድ ያላቸው ሰዎች እጥረት ጀርመን አገር አለ። ስለዚህ የሚታሰብበት ብለው ጠበብቶች እዚህ ሲከራከሩና ሲነታርኩም ብዙ ጊዜያቸውን አሳልፈዋል። አሁን በሺና በሁለት ሺ በመቶና በሁለት መቶ ሺ የሚቆጠሩ ስደተኞች አገራቸውን ለቀው በገፍ ወደዚህ ወደ ጀርመን አገር እየጎረፉ ሲመጡ ይህ ችግር በቀላሉ መልስ ያገኘ የሚመስላቸው ሰዎች ቁጥር እዚህ እየጨመረ መጥተዋል። ይህ እንዳልሆነ፣ ይህም ሊሆን እንደማይችል የጀርመን ኢኮኖሚና እድገቱን እየተከታተለ የሚያጠናው ድርጅት ተጠሪ ሚስተር ሚሻኤል ሁተር ቆጠብ ብለው ስለ ሁኔታው ማስረዳቱን መርጠዋል። በዲ ፕሪሜር ሽቱፍ ናውስጌንደ ቢልዱን ሀት አብዛኛው ስደተኛ ከአንደኛ ደረጃ ትምህርት ያላለፈ እውቀት ያላቸው ናቸው። ሌሎቹ የተቀሩት ቁጥራቸው ትንሽ ነው የማይባሉ ስደተኞች ደግሞ የሙያ ትምህርት ቤት ገብተው በሥነ ሥርዓቱ ያልተመረቁም ሰዎች ናቸው። እርግጥ ጥቂቶቹ ከዩኒቨርስቲ ተመርቀው የወጡም ወጣቶች አሉ። በእነሱ ደግሞ አገሪቱ ያለችበትንና የገባችበትን የሠራተኛ ሰው እጥረት መሸፈን አይቻልም። ይህን ማሟላትና ይህን ማስተካከል የምንችለው ደንብና ስርዓት በያዘ መልክ ለሥራው ዓለም አስፈላጊ የሆኑትን ስደተኞች ተራ በተራ ወደ ጀርመን ሀገር እንዲገቡ አድርገን እነሱን ተቀብለን ማስተናገድ ስንችል ብቻ ነው። በሌላ ቋንቋ ይህን ማለት እንደ አሜሪካኖቹ የውጭ አገር ሰዎችን እንደ ችሎታቸውና እንደ እውቀታቸው እነሱን እየመረመሩና እነሱን እያጣሩ ለእነሱ የመግቢያ ቪዛ እየሰጡ ተራ በተራ ወደ አገሪቱ እንዲገቡም እርምጃ ሲወሰድ ብቻ ነው። ጠበብቱም በዚህ ያምናሉ። በሌላ በኩል ሚስተር ሚሻኤል ሁተር እንዳሉት ስደተኞች የጀርመንን የሠራተኞች እጥረት ሸፍነው ኢኮኖሚውን ብቻ ለማንቀሳቀስ የሚፈለጉ ሰዎችም ብቻ አይደሉም። ወደ ጀርመን አገር ስደተኞቹ የመጡት የእኛን የሠራተኛ ኃይል እጥረት ችግር ሊፈቱልን አይደለም፣ ምክንያት አላቸው። እዚህ ከደረሱ ደግሞ ከኅብረተሰቡ ጋር እንዲቀላቀሉና እንዲዋሃዱ ትምህርትና አንድ ጥልቀት ያለው ሙያም መያዝ ይኖርባቸዋል። ተሰዶ የመጣን ሰው ሕይወቱን መርቶ የተስተካከለ ኑሮ እንዲኖር ሁኔታውን አመቻችቶ ለእነሱ ማቅረብ ደግሞ የእኛ ኃላፊነት ነው። እዚህ ጀርመን አገር የተስተካከለ ኑሮ ለመኖርና እሱንም በሥነ ሥርዓቱ ለመምራት በአንድ ሙያ ሰልጥኖ መውጣትን ይጠይቃል። የቋንቋ ችሎታም ከሁሉም ወሳኝ እንደሆነ እዚህ በየጊዜው ይነገራል። እዚህ ጀርመን አገር ጸጉር ከርካሚ ለመሆን የሚፈልገው ከኤርትራ በማልታ አድርጎ ጀርመን አገር የገባው ስደተኛ እሱም እንደዚህ ይላል። የስራ ፍቃድ እስካሁን አልተሰጠኝም፣ እንኳን የሥራ ለትምህርት እንኳ አልተፈቀደልኝም። አሁን ግን የሶስት ወር አውስፋይስ ተሰጥቶኛል። ለሚቀጥለው ደግሞ ምን ውሳኔ እንደሚሰጡኝ እጠብቃለሁ። እኔ ፍሩዝር ወይም ጸጉር ሰሪ ነው መሆን የምፈልገው። ሌላው በእንጨት የቤት ቁሳቁሶች ስራ የተመረቀው በዚሁ ስራ ላይም ተሰማርቶ እዚህ ጀርመን ለመስራት የሚፈልገው ስደተኛም እሱን በተራው ይህን ጉዳይ ያነሳል። ከመጣው አንድ አመት ከሶስት ወር ይሆነኛል ጀርመን ሀገር ማለት ነው። እና እስካሁን ባለው ሁኔታ መሰረት ላይ እኔ መጀመሪያ የመጣሁት በጣሊያን ስለሆነ የጣሊያን አሻራ ስላለብኝ እስካሁን ያሉትን ነገሮች የስራም ሆነ የተለያዩ አንድ ስደተኛ ሊያገኛቸው የሚገባቸው ጥቅማ ጥቅሞችን ከሌላው ስደተኛ እኩል እያገኘው ባይሆንም በአሁኑ ሁኔታ በመማር ላይ እገኛለሁ እና ጥሩ እንትን ላይ ነው ያለሁት። ያው የሶስት ወር ሀውስ ቫይስ ነው እያደሱልኝ የሚገኙት ነገር ግን አሁን የቋንቋ ኮርስ ነው የጀመርኩት አሁን ሶስት ወር ሆኖታል። ከዚህ በኋላ ያለውን ሁኔታ ኢንተግሬሽን ኮርስ እሱን ለመውሰድ አሁን በዝግጅል ላይ ነው። እኔ አገር ምያለው የተማርኩ ስለነበረ ላይክ በሱ በእንትን በፈርኒቸር ሜኪንግ እዚህም ሀገር ያንን ወረቀት እንትን ብዬ ሆስፒልዱ ለማለት ነው የምፈልገው። ሌሎች የተቀሩት የስራ እድሉን ካገኙ በመኪና መጠጋገንና በሆስፒታል የስራ መስክ ላይ ተሰማርተው መስራትም እንደሚፈልጉ ሲጠየቁ መልሳቸውን ሰጥተዋል። ይልማሌ ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ።